ዶክተር አብዱል ከሪም ሰኢድ የናይል ቤስን ኢኒሽቲቭ ኤንቢ አይ ምክትል ዳይሬክተር ኤንቢአይን መመስረት ያስፈለገበት ዋነኛ ምክንያቶች ምንድን ናቸው መስራችና አባል አገራቱስ እነማን ናቸው ቶካሳሁን ለዚህ እድል በጣም አመሰግናለሁ በዚህ በናይል ቤዝን ኢኒሽቲቭ አብዛኛው የምንሰራው ስራ ቴክኒካዊ ስራዎች ናቸው ፕሮጀክቶች ላይ እንሰራለን ጥናቶች ላይ እንሰራለን ሁሉም ሀገራት ያካተተ ስራ ነው የምንሰራው በአብዛኛው በሀገራት በሚነሱ ፕሮግራሞች ውስጥ በሀገር ኦኖሚ ካልሆነ በስተቀር የአባይ ኢኒሽቲቭ ብዙም ኮንመንት የለውም። ወደ የአባይ ተፋሰስ ኢኒሽቲቭ ምስረታ ስንመጣ አባይ ተፋሰስ ኢኒሽቲቭ ወይም በእንግሊዝኛ ዘ ናይል ቤዚን ኢኒሽቲቭ የምንለው በተቋቋመ አሁን ሀያ አንድ አመት ሆኖታል። በአስራ ዘጠኝ ዘጠና ዘጠኝ ፌብሩሪ ሀያ ሁለት ነው ሀገራቱ የተስማሙት ሁሉንም አቀፍ ሁሉንም ሀገራት ያቀፈ አድርገው የጀመሩት ለምንድን ነው እንደ አዲስ ያልኩት እዛ ቀደም በአይነት ሙከራ ተደርገዋል ይሄ እንግዲህ አባይ ስንል ተፋሰሱ በጣም ትልቅ ነው ወደ ሶስት ነጥብ ሁለት ሚሊዮን ስኩዌር ኪሎ ሜትር የሚሆን ተፋሰስ ነው በዛሬው ጊዜ አስራ አንድ ሀገራት ናቸው የሚጋሩት ኢኒሽቲቭ ሲቋቋም ያን ጊዜ ደቡብ ሱዳን ራሱን የቻለ ሀገር አልነበረም አስር ሀገራት ነበሩ አሁን ደቡብ ሱዳንም አባል ሆኖ አስራ አንድ ሀገራት ናቸው ያሉት። ኤሪትሪያ በኦብዘርቨርነት ነው የምትታጠፈው ሙሉ በሙሉ አባል አይደለችም። እና አቶ ሰው ሀገራት እነማን ናት? እኛ ቡሩንዲ፣ ኮንጎ ትንሽ የኮንጎ አካል በተፋሰሱ ውስጥ አለ። ግብጽ፣ ኢትዮጵያ፣ ደቡብ ሱዳን፣ ኤርትሪያ፣ ሱዳን፣ ታንዛኒያ እና ዩጋንዳ ናቸው። ይህ ተፋሰሱ ሀገራት አሁን ቀደም የነበሩትን ስራዎች በመገምገም እዛ ቀደም የአባይ ተፋሰስ ኢኒሽቲቭ ከመመስረቱ በፊት የነበሩት በሙሉ ሁሉን አቀፍ አልነበሩም። በጣም ጥቂት ሀገራትን ያቀፉ የነበረው፣ ስለዚህ ብዙም አልቀጠሉም። ወደ ምክንያቶች ውስጥ መጣ። ያ ሀይል እነዚህ ሀገራት ሀገራት የሚጋሩት ሆኖ እያለ የሃይድሮሎጂክ ኢምፐራቲቭ የምንለው አለ። ምንድን ነው? ትልቅ ቤዝን ወይም ተፋሰስ ይሁን እንጂ ረዥም በሆን ላለም አንዳንዴ የምናገረው ውሃ ግልድ ወይም አቅርቦት አንጻር ስናየው ብዙ አይደለም። በተለይ ህዝቡ ብዛት አንጻር ስናየው ያው ሃይድሮሎጂካል ስኬርሲቲ ያለበት ተፋሰስ ነው። አንድ ይሄ ነው። ስለዚህ ይሄንን ተፋሰስ ለማልማት አንድ በኩል የሪሶርስን አጠቃቀም ሞር ኤፊሽንት ማድረግ ያስፈልጋል። ይሄን ደግሞ በአንድ ሀገር ብቻ ለማድረግ አይቻልም፣ አጣቃጭ ይሆናል። ስለዚህ ብሩ አስፈላጊ ነው። በሁለተኛ ደረጃ ያልተፋሰል ብዙ ኢንቫይሮንመንታል አሴት የምንላቸው አሉት። ለምሳሌ ደቡብ ሱዳን የሚገኘው ከድ ዌትላንድ የምንለው በጣም ትልቅ ዌትላንድ ፋሰሱን ሃይድሮሎጂ ብዙ ኢንፍሉንስ የሚያደርግ ሆኖ እያለ ግን በወንዙ ፍሰት ላይ በጣም ዲፔንድ የሚያደርግ ሌሎችም እንደዚህ አይነት ብዙ አሴቶች አሉ። እነሱም ፕሮቴክት ለማድረግ ጌን በአንድ ሀገር ብቻ በቂ አይሆንም። ስለዚህ ግብብር አስፈላጊ ነው። ሌላ ደግሞ የኢኮኖሚክ ኢምፐራቲቭ የምንለው አለን እና እነዚህ ሀገራት በተለያየ ኢኮኖሚ ደረጃ ያሉ ናቸው። ውሃው ደግሞ ለፓወር ጀኔሬሽን፣ ለምግብ፣ ለፉድ ፕሮዳክሽን አግሪካልቸር ሌላም ለሌላም ትልቅ ጥቅም ላይ ሊሆን የሚችል ሆኖ እያለ በተጨማሪ እያንዳንዱ ሀገር የተሻራፍ የሆነ ኮምፐራቲቭ አድቫንቴጅ አለው። በተጨማሪም አሁን ክላይሜት ቼንጅ እየተጨምር እንደገና ክላይሜት ቼንጅ ማፍክት ያደርጋል። በትብብር ብዙ አይነት አዳፕቴሽን መየር ሀገራቱ ይችላሉ። ምንድን ነው እዚህ ጋ ከሃይድሮሎጂ ጋር ላገናኝልህና የአባይ ተፋሰስ የናይል ተፋሰስ አንዱ የሚለየው ጸባይ ምንድን ነው? አብዛኛው ውሃ ጀኔሬትድ የሚሆነው ጥቂት ቦታ ላይ ነው። በተለይ ከኢትዮጵያ በኩል የኢትዮጵያ ሀይላንድ የምንላቸው የምንለው በኢትዮጵያ በኩል የሚወጡት ወንዞች በተለይ ተከዜ ምንለ ወንዝ አለ፣ በላይ ኖር አባይ ወይም ብሉናይል እንደገና ባሮ፣ በዚህ በአጠቃላይ ወደ ሰማንያ አምስት በመቶ አመታዊ ፍሰቱን የናይልን የሚሰጡ ናቸው። ያ ማለት ምንድ ነው እንግዲህ ክላይሜት ቼንጅ ኢምፓክት አንድ አካባቢ ላይ ለምሳሌ በኢትዮጵያ ሀይላንድ ላይ ያውቀው በጣም በታሪክም እንደምናውቀው ትላልቅ ድርቆች ሀብትን አድርገዋል። እና ወደፊት ሄ ወደፊት እናስብ የዚህ አይነት ድርቆች ሁሉንም ናፈክት በተለይ የታችኛውን ሀገራትም አፈክት ያደርጋሉ። እና ሶስት አጠቃቀም ላይ ምለ ሞር ኦፕቲማል የሆነ አጠቃቀም ለማድረግ ትብበር የግድ አስፈላጊ ነው። ሌሎች ደግሞ እንግዲህ ጂኦፖለቲካል ተራትነት ወይም ባውንደሪ ኮንዲሽኖች አሉ። የኮልድ ዋር መቆም የተለያዩ የተለያዩ ሁኔታዎች ምቹ ሁኔታዎች እንፈጥረዋል ና ተፋሰስ ኢኒሺየቲቭ ለመመስረት ማለት ነው። ና ይሄ ተፋሰስ ኢኒሽቲቭ ሲመሰረት ሌላ አንደገ መጨመር የንፈልገው የናይል ተፋሰስ ኢኒሽቲቭ በአብዛኛው ቴክኒካዊ ትብብር ላይ ነው የሚያተኩረው፣ ጽናቶችን መካሄድ፣ አዳዲስ ኖሌጅ ሞድሊንግ ስራዎች እንዲሁም ደግሞ ፕሮጀክቶችን ጋራ ለመስራት ሞር በቴክኒክ ላይ ያተኮረ ትብብር ነው። ከሱ ግን በሌላ ፈር በሌላ ፓራልል እንደዚህ ሀገራት እዛን ቀደም ብሎ የናይል ተፋሰስ ከመመስረቱት በፊት ተመሰረቱ በፊት የጀመሩት ደግሞ ሌላ አይነት ትብብር አለ። ምንድነው የምንለው ብዙ ጊዜ የፖለቲካል ትራክ ወይም ሌጋል ትራክ ይባላል። ማለት የናይልን የናይልን ማዕቀፍ ስምምነት ኔጎሽየት ወይም የተደራደሩበት ትራክ ነው። እሱ በአብዛኛው ከናይል ኢኒሺቲቭ ቴክኒካዊ ኮኦፕሬሽን ትራክ በብቻው ነው የተካሄደው ከሁለት ሺህ አስር እንድን ያስፈለገው ወደዛ ትንሽ ባክግራውንድ ለመስጠት ያህል አስራ ዘጠኝ ዝናተኝ ሀገራቱ ፈረንጆች ሀገራቸው ተሰባስበው ናይል ኢኒሺየቲቭን ሲመሰርቱ የነበረው ሁኔታ ምንድን ነው? ግብጽና ሱዳን የራሳቸው የሆነ ትሪቲ አላቸው። አስራ ዘጠኝ አምሳ ዘጠኝ ይስማሙበት፣ ለምሳሌ አባይን፣ ናይልን ውሃ ሁሉ በሙሉ ለመጠቀም በሚል ታይትል ፉል ዩቲላይዜሽን ኦፍ ዘ ናይል ዋተር የሚል ትሪቲ ትሪቲ ያላቸው በሌላ በኩል ደግሞ ስናየው ፖፕሌሽኑ እያደገ ነው፣ ህዝብ እያደገ ነው። የእኛ በናይል ተፋሰስ ስር የተሰሩት ስራዎች የሚያሳዩት ወደ ሰላሳ አርባ አመት ወደፊት ስንመለከት የውሃ ስካርሲቲ እየበለጠ እየጨመረ ሊሄድ ይችላል። ምክንያቱም እያደገ ነው የምግብ ፍላጎት እያደገ ነው የሚሄደው የኤነርጂ ፍላጎት እያደገ ነው የሚሄደው የውሀ ፍላጎት እያደገ ነው የሚሄደው። ስለዚህ ይሄን ችግር ለመፍታት ቴክኒካዊ ትብብር ብቻ በቂ አይደለም። ስለዚህ እንዴት ነው ይሄ ጠቃል ሪጂሙን የተብሩ ላንድስኬፕ እንዴት ስመሳሻል እንችላለን፣ በሚል አዲስ ማዕቀፍ ስምምነት ኔጎሽሽን ተጀመረ። ይሄ የተጀመረው እንደውም ከናይል ተፋሰስ ከመሰሱ ቀደም ብለው ነው፣ በሳጠ ዘጠና ሰባት ያን ጊዜ ሲጀምሩ አላማዊ ነበረው የማዕቀፍ ስምምነት ትዘዝብ ስለማይገባ እሱን ከጨረሱ በኋላ እሱን ሳቲፋይ ከተደረገ በኋላ የናይል ተፋሰስ ኮሚሽን የሚባል ቋሚ የሆነ ድርጅት እናቋቋማለን አለማዊ ነበረ። በዚህ ምንድን ነው የናይል ቤዝን ኢኒሽቲቭ ሲቋቋም በዘጠና ዘጠኝ እንደ ጊዜያዊ ነው። በጊዜያዊ ድርጅት የተቋቋመው እስከመቼ ድረስ የማዕቀፍ ስምምነቱ ስድር አልቆ ሀገራች ፈርመውት አጽድቀውት ኮሚሽን እስኪያቋቋሙ ድረስ ማለት ነው። ይሄ ምን ሆነ ታዲያ ወደ ሁለት ሺህ አስር ስንመጣ ዘድሩ ቀጥሎ ሴት ጉዳዮች ግን ስምናል በተለይ አንድ ዋና አብይ ጉዳይ ላይ ስምምነት ላይ መድረስ ስላልተቻለ የተወሰኑ ዓመታት ያንን መፍታት አልተቻለም። በተለይ እዚህ ያልተሳኑበት ዋና ጉዳይ ቀደም ሲል የነበሩት ትሪቲዎች ምንድን ነው ወይም ስምምነቶች የነሱ ጉዳይ እንዴት ነው የሚታየው ይሄንን የማዕቀብ ስምምነት ስንፈርም እነዛን ስምምነቶች ውስጥ ምንድን ነው የምናደርጋቸው? ላ ስምምነት መግባት አልተቻለን። ሱዳንን ሀገር ውስጥ በአንድ በኩል ስምምነቶች እንዲከበሩ ይፈልጋሉ። ምክንያቱም እሱ ታሪካዊ የውሃ መብት ብለው የሚጠሩት እነዛ ስምምነቶች የተገኘ ስለሆነ እንም ማድረግ አይፈልጉም አልፈልጉም። የላይኛው ተፋሰስ ሀገራት ደግሞ ለም ይሄ እንደ አዲስ የጀመርነት ስለሆነ እኛ የነዛ የስምምነት አካልም ስላ አይደለን አዲስ ሲማሩ ስለሆነ ስለዛ ስምምነቶች ከማዕቀብ ስምምነቱ ጋር የሚጋጩ ከሆነ የማዕቀብ ስምምነቱ የበላይነት ይኖረዋል የሚል ነበር። ይህ ስምምነት ስላልተደረሰ፣ ዛኞች በአብዛኛው ተፋስት ሀገራት ኦኬ ያንን ጉዳይ አቆየውና ተተዋል። የደምት ስምምነትን ጉዳይ የሚጠቅሰው አርቲክል ውስጥ አኔክስ ይሁንና በቀረው ሰነድ ላይ እንፈራረም ወደሚለው ስምን ላይ ይደርሳል ወይም ውሳን ላይ ይደርሳል። ይሄት ውሳን የተዘረሰው ከብዙ ድርድር በኋላ ነው። ግን ለመፍታት ተሞከረ ከታችን ፊት ዋስት ሀገራት ጋር አልተቻለም። ይህ እንደ ገባኝ ከሆነ ያን የነበረው አስተሳሰብ ሁለት ሺ አስር ማለት ድርድሩ ለአስራ ሶስት አመት ቀጥሏል ማለት ነው። ይህን ነገር መቋጫ የለው ነገር እንዳይሆን ተፈረመ፣ ተስማሙ። ስድስት ሀገራት ፈረሙ ያን ጊዜ ራሷን አገለለች። በመጀመሪያ ሱዳን ራሷን አገለለች። ይህንን ተቃውመው ን ተመልሶ አሁን ምን ያህል ንሸት ተሳታፊ ነው በሁለት ሺህ አስራ ሶስት አስራ ሁለት ጀምሮ ከአስራ ሁለት ጀምሮ ህዝብ ግን በዛ ሁኖ የቀጠለችው ይህ ለምንድ ነው? እንደ ባክግራውንድ የማነሳው የውሃ ስካርሲቲ አባይ ተፋሰስ ላይ አንድ ትልቅ ችግር ነው። ሁለተኛ ነገር ዋና ፖይንት መንሳት የምንፈልገው አብዛኛው ውሃ ጀኔሬት የሚደረገው እኞቹ ተፋሰስ ሀገራት ነው። በአብዛኛው ከኢትዮጵያ ለምሳሌ ሰማንያ አምስት በመቶ የምንለው አለ። አሁን ባለው ሁኔታ አብዛኛው ውሃ ጥቅም ላይ የዋለው ታች ነው። ምናልባት ከዘጠና ፐርሰንት በላይ በዚሁ በሰርፈት ወጥር በአባይ በናይል ውሃ ላይ ድበል ያደርጋሉ። ዛንም ሬላቲቭሊ ብዙ የመስኖ ልማት አላት። እንግዲህ አሁን ትልቅ ችግር የሚሆነው ምንድን ነው? እነዛ ልማቶች ኦረዲ መሬት ላይ አሉ። ውሃው የድኑ ውሃ ጥር ነው በላይ ብዙ ፖፑሌሽን እያደገ ነው። የመልማት ጫናው የልማት ጫናው እየመጣ ነው። ሀገራት፣ መንግስታት ህዝባቸው ባለባቸው አለባቸው ውሀ ውሃ ደግሞ ለዚህ ብሎ አስፈላጊ ነው። እንግዲህ አሁን ይሄንን እንዴት ለማስታረቅ የምንችለው ነው ትልቁ ችግር። አሁን በህዳሴ ግድብ ዙሪያም የምታየው በተለያየ መልኩ ይምጣ እንጂ የዚሁ ችግር መገለጫዎች ናቸው ብዬ አምናለሁ። ምንድነው አሁን እንደው ሲምፕሊ ቁጥር ያሉበት ለምሳሌ በመስኖ ብትመለከት ግብጽ ወደ ሶስት ነጥብ ስድስት ሰባት ሚሊዮን ሄክታር በላይ በዚህ በና ያግብታ ታለማለች። ውሃው በተወሰነ መልኩ ከተፋፈሱ ክልል ውጭ ይሄዳል። ሱዳንም ከአንድ ሚሊዮን ነጥብ ሁለት ነጥብ ሶስት ሚሊዮን ሄክታር ላይ መስኖ አላት፣ ታለማለች። በላይኙ ተፋት ሀገራት ያለው ግን ተደምሮ ለምሳሌ አሁን ያለው መስኖ ልማት ስታየው እዚህን ፕሮባብሊ አንድ ሀያኛ አይሆን ስረኛም ያለት ስለዚህ ይሄ ይሄ ሁኔታ ነው ያለው። ግን ወደፊት እኛውን አንዳንዶችን ስለትን ስልጠና ብቻ አድርገናል። በሁለት ሺህ ሀምሳ ፖፕሌሽን ብትመለከት ፎር ፖፕሌሽን የሚመጣ ላጅ ሳስ ሀገራት ነው። እንደዚሁ በፕላን ላይ ያሉ ፕሮጀክቶች ብትመለከት ኢትዮጵያ እንኳ ብትመለከት ቢያንስ አንድ ነጥብ አራት አንድ ነጥብ አምስት ቢሊዮን ሄክታር ለማልማት በአባይ ውስጥ ብቻ ፕላን አለ። ለማስተር ፕላኑን መነሻ ብንወስደው ማለት ነው። እሱም አፕዴት ሊሆን ይችላል አሁን ባለው ሁኔታ። ያንን ስትመለከት ወደፊት ስንመለከት የውሃው ስኬር ሲቲ እየበዛ የሚሄድበት ና ነገራቱ ደግሞ እስከዛሬ ባለው አካሄድ የሚቀጥሉ ከሆነ ሞር በመካከላቸው በውሀው ላይ የተመረኮዘ ችግር ሊፈጠር እንደሚችል ጠቋሚ ጥናቶች አሉ እና ይሄንንም ጥሬ እንደናያ ኢኒሼቲቭ ካውንስል ኦፍ ሚኒስተርስ ወይም ናይል ኢኒሽቲቭ የበላይ የውሳኔ አካል የሚኒስትሮች ካውንስል ነው። ለዛ ሁሉ አቅርበናል እና አሁን እኛ እንደ ናይል ኢኒሽቲቭ እየሰራን ያለ ነው። እነዛን ችግሮች ለመፍታት ምን አማራጮች ለመውሰድ ያለብን በሚል ሀገራት ጋር አብረን አልኮ ግጽ አልተሳተፍም ከሌሎቹ ሀገራት ጋር ሁነን እንም አማራጮች ላይ ሞድሊንግ ስራ እየሰራን ነው። እነዚህ አማራጮች ምላቸው ለምሳሌ የባህር የውቅያኖስ በሾር ላይን ያላቸው እንደ ዲሳሊኔሽን ቱን ጫማ ጫማ ውሃ ሾተር አልሜታርጎ መጠቀም፣ ለምሳሌ ከኢሪጌሽን ኤፊሽንሲዎች መጨመር፣ ከመስኖ የሚወጣውን ውሀ እንደገና ለመጠቀም ከንጹህ ውሀ ጋር ደባልቆ መጠቀም፣ እዚህ አይነት አማራጮችን ያጠናን ነው። ምክንያቱም ወደፊት እና ሙቪንግ ፎርወርድ ሀገራቱ በጋራ መስራት ካልቻሉ በሪሶርስ ላይ ያለው ችግር ከዛም ጋር የሚነሳ ሊነሳ የሚችል አለመግባባት እየተፋ ሊሄድ የሚችልበት ስጋት አለኝ እኔ። ከዚህ ደግሞ ኢኒሽቲቭ ይህንን እንደ ዋተር ማኔጅመንት ችግር አይቶ ስለዚህ ለዛ ደግሞ ብዙ ቴክኒካል ሶሉሽን ስለሚኖሩት ታዎቹ ሶሉሽን ዛ እየሰራም ያለ ነው። የአባይ ተፋሰስ ኢኒሽቲቭ በዚህ ጉዳይ ላይ ምሳሌ በቂጣፍ ግድብ ላይ ቀጥተኛ ተሳትፎ አብዛኞቹን የውሃ በተለይ ወትር ማኔጅመንት ኢሹ አድረስ ሊያደርግ የሚችል ብዙ ጥናቶች እና የሞልዲንግ ስራዎች እየሰራ ን ያለ ነው። ዶክተር አብዱል አብዱልከሪም ሰኢድ የናይል ቤስን ኢኒሽቲቭ ኤንቢ አይ ምክትል ዳይሬክተር ስለ ቃለ ምልልሱ እናመሰግናለን። አሁን አመሰግናለሁ። በጣም እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ ድረገጻችንን ኤስቤስ ኮም Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.